በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ዛሬ ለመገናኛ ብዙኃን በሰጠው ጋዜጣዊ መግለጫ እንዳለው አማራጭ የቤቶች ልማት ፕሮጀክት የቀረበው መንግስት ከዚህ በፊት መዝግቧቸው መኖሪያ ቤት እየተጠባበቁ የሚገኙ የጋራ መኖሪያ ቤት ተጠቃሚዎችን ፍላጎት በአፋጣኝ የሚመልስ አቅም ስለሌለው ነው ብለዋል። ቢሮው ያልተመጣጠነ ያለው ፍላጎትና አቅምን ለመሙላትም ከተመለከታቸው አማራጮች አንዱ በ2005 ዓ.ም በ2080 እና በ4060 የጋራ መኖሪያ ቤቶች ፕሮጀክቶች ተመዝግበው እየተጠባበቁ ያሉትን በማህበር በው ለማደራጀት በራሳቸው አቅም የጋራ መኖሪያ ቤት ህንፃ እንዲገነቡ ማስቻል ነው ብሏል። የከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ዶክተር መስከረም ዘውዴ በከተማ ውስጥ ያለውን የቤት ችግር ለመፍታት መንግስት አቅራቢ ሆኖ የቤትን ፍላጎት ተደራሽ ማድረግ አስቸጋሪ እንደሚሆን ስለታመነበት እና የሌሎች ሀገሮችም ተሞክሮ ይህን ስለማያሳይ ሌሎች አማራጮችን ስናይ ቆይተናል። ከነዚህ አማራጮች አሁን በቅርቡ ልናስጀምረው ያሰብነው የህብረት ስራ ማህበራት ሰዎች ተደራጅተው የቤት ችግ ችግሮቻቸውን የሚፈቱበት ነው። አቅሙና ፍላጎቱ ያላቸው ጉልበታቸውን፣ አቅማቸውን፣ ገንዘባቸውን በጋራ በማድረግ የቤት ችግራቸውን የሚፈቱበት አንዱ አማራጭ ነው ማለት ነው። ይህንኑን አስመልክተው የአሰራር መመሪያ በቢሮ ሲዘጋጅ እንደነበር ተገልጸው ተጠቃሚዎቹ መመዝገብ የሚችሉበት መንገድም ተጠቅሟል። ኦንላይን የመመዝገቢያ ፕላትፎርም ተዘጋጅቷል። ስለዚህ ሰዎች ካሉበት ስፍራ ሆነው መመዝገብ ይችላሉ ማለት ነው። ሐሙስ ዕለት የፓናል ውይይት እናደርጋለን፣ ግንዛቤ ለመስጠት በሚቀጥለው ሳምንት መጀመሪያ ላይ ምዝገባውን እንጀምራለን ማለት ነው። አማራጭ በተባለው በዚህ የቤት ልማት ፕሮጀክት ተጠቃሚ የሚሆኑት የ205 የጋራ መኖሪያ ቤት ተመዝጋቢዎች ብቻ ይሆናሉ ያለው መግለጫው፣ ፍላጎቱ ያላቸውም በተባለው የኦንላይን ምዝገባ አሰራር ብቻ እንደምስተናገዱ አስምሮበታል። በቢሮው የአማራጭ የቤት ልማት አቅርቦት ዳይሬክተር አቶ ጳውሎስ ታምራት በሂደቱ የመንግስት ሚናን ምንነት ለይቶ አስቀምጠዋልም። አዲስ ምዝገባን መዘግብም ቋቱ ውስጥ አክቲቭ ሆኖ የሚገኙ ቁጠባቸውን ያልዘጉ ነዋሪዎችን ብቻ ነው የምናሳትፈው ኦንላይን ሲመዘገ የፍላጎት ምዝገባ ነው የሚመዘግበው ከዛ በኋላ ያሉት ጉዳዮች ተደራጅተው ቤት የሚገነቡበትን ሁኔታዎች እናመቻቻለን ማለት ስለዚህ የመንግስት ድርሻ የሚሆነው መሬትና ኢንፍራስትራክቸር የማቅረብ ከባንኮች ጋር የፋይናንስ ጉዳዮችን የማመቻቸት በዚህ መሀል ክትትሎችን ይሰራል ማለት ነው በዚህ አመት አስር ሺህ ለሚሆኑ የቤት ተመዝጋቢዎች እድል ይሰጣልም ተብሏል በአሁኑ ወቅት ሀያ ሁለት ሺህ ተመዝጋቢዎች ገደማ መቶ ፐርሰንት ክፍያ አጠናቀው የጋራ መኖሪያ ቤት እድሉን እየተጠባበቁ ነው ያለው ቢሮ ለግንባታ የተዘጋጁት ቦታዎች መሰረተ ልማታቸው የተሟላላቸው መሆኑንም አመልክቷል በአዲስ አበባ ቤቶች ልማት አስተዳደር ቢሮ የቤቶች ህብረት ስራ ማህበራት ዳይሬክተር አቶ ሀብታሙ ሙሉ የተመዝጋቢዎችን ግዴታና የግንባታ አተገባበሩ ላይ ይህን ብለዋል። የግንባታውን ሰባ ፐርሰንት በሚመረጠው ባንክ በዝግ አካውንት ማስቀመጥ የሚችል መሆን አለበት። መሬቱን ተረክበው የግንባታ ፈቃድ በሚወስዱበት ጊዜ ደግሞ ከአርባ ስልሳና ከሀያ ሰማኒያ መረጃ ቋት ውስጥ የሚሰረዝ መሆኑንም አምኖ የሚቀበል መሆን አለበት። ባለአንድ የነበረውን ባለ ሶስት ማድረግ ከፈለገ ባለ ሁለት ማድረግ ከፈለገ እድል በዚሁ አጋጣሚ የሰጠንበት ሁኔታ አለና ባለአንድ መኝታ ስልሳ ካሬ በአማካይ ያመለክታል ባለ ሁለት መኝታ ሰባ አምስት ካሬ ባለ ሶስት መኝታ መቶ አምስት ካሬ በአማካይ ስፋት ያላቸው ቤቶች ናቸው የሚሆኑት ዲዛይኑን ቤቶች ልማት አስተዳደር ቢሮ በአማራጭነት ያቀርባል ነገር ግን ማህበሩ የራሳችን ዲዛይን እናቀርባለን የሚል አማራጭ መውሰድ ይችላሉ ግንባታ ዲዛይን ኤጀንሲ የከተማው ፕላን ጋር አያይዞ በዛ ታይቶ የሚፈቀድበት ሁኔታ ይኖራሉ የህንፃ ከፍታውን ስንመለከት ከከተማ ማስተር ፕላን የሚነሳ ሆኖ ከጂ ፕላስ ፎር እስከ ጂ ፕላስ ቱዌንቲ ዋን ለመጀመሪያው ምዝገባ ግን ጂ ፕላስ ናይንን እና ጂ ፕላስ ሰርቲንን ነው ያስቀመጥ ነው። ማህበራት ወደ ግንባታ ከመግባታቸው በፊት መንግስት ከፋይናንስ እስከ የግንባታ እቃዎች አቅርቦት ድረስ ተሳትፎውን ያደርግበታል በተባለው በዚህ አማራጭ የቤቶች ግንባታ ፕሮጀክት በከተማዋ አምስት ክፍለ ከተሞች ቦታ ተዘጋጅቶለታልም ነው የተባለው። የኦንላይን ምዝገባው የሚጀምረው በቀጣይ ሳምንት መጀመሪያዎቹ ላይ ስለመሆኑም ተነግሯል። ለዶችቬሌል የተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።